የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ1922ና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። የበቆሎና የማሽላ ሰብልን ለይቶ የሚያጠቃ የአሜሪካ ተምች ኢትዮጵያ ገባ። አድማሱን በማስፋት በኦሮሚያ ክልል ወደ ተለያዩ ዞኖች፣ በኒሻንጉል ጋምቤላ፣ አሁን በቅርብ ደግሞ በአማራም እና በጥቂቱ የተወሰኑ ጥቂት የትግራይ ወረዳዎች በማካለል ላይ ያለ በጣም አውዳሚና ጸረ ሰብል የሆነ ተባይ ነው። የግብርና ሚኒስቴር የህዝብ ግንኙነት ቢሮ ኃላፊ አቶ አለማየሁ ብርሃኑ ዝርዝሩ በአብ ርዕስ እንመለከተዋለን። የሁለተኛው አጋማሽ ዝግጅታችን ስፖርት፣ አፍሪቃ፣ በጋዜጦችና ጤና ይሆናሉ። ለዛሬ ሰኔ 19 2009 ዓ.ም ነው። ዛሬ ጤና ስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮች የእጅ ሳምንት ተረኛ የፕሮግራም አስተናጋጆች አዲሱ አበበና እኔም አሉላ ከበደ ነን። መልካም ምሽት እንዲሆንላችሁ በመመኘት አሁን ወደ አለም ዜናው እናልፋለን። ወባ የኢትዮጵያን ደጋማ አካባቢዎች ሊያጠቃ እንደሚችል ተገለጠ። በዩናይት ስቴትስ ሜይን ዩኒቨርሲቲ ተመራማሪዎች የወጣ ሪፖርት እንደጠቆመው ወባ ወትሮ ሊተላለፍባቸው የማይችሉ የነበሩ በከፍተኛ ስፍራዎች ላይ የሚኖሩ ሰዎች በአየር ንብረት ለውጥ ምክንያት ለቢምቢ መራባትና ለወባ ስርጭት እየተጋለጡ መሆናቸውን ተመራማሪዎቹ አመለከቱ። ላለፉት 25 ዓመታት በተካሄዱ ተከታታይ ጥናቶች መሰረት ለወባ ተጋላጭ የሆኑት አካባቢዎች ከወትሮዎቹ ቆላማ ስፍራዎች እስከ መቶ ሜትር ከፍታ ድረስ የሚገኙ ስፍራዎችንም ሊሸፍን እንደሚችል ተነግረዋል። ወባ አምጪ የሆኑ ሁለት ዋነኛ የሚባሉ ጥገኛ ሕዋሳት ለመራባትና ለመተላለፍ ከ15 እስከ 18 ዲግሪ ሴልሽስ የሚደርስ ተከታታይ የሙቀት መጠን እንደሚፈልጉና ወይና ደጋና ደጋማዎቹ አካባቢዎች ለዚህ አይነቱ የሙቀት መጠን እየተጋለጡ መሆናቸውን ጥናቶቹ አመላክተዋል። ተጨማሪ መረጃ በምሽቱ የጤና ፕሮግራማችን ተካቷል። የቀድሞው የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ሩሲያ ባለፈው ዓመት በተካሄደ የዩናይትድ ስቴትስ ፕሬዚዳንት ምርጫ ጣልቃ መግባቷን ሲረዱ እርምጃ ያልወሰዱት የዲሞክራቲክ ፓርቲዋ እጩ ሂለሪ ክሊንተን ያሸንፋሉ ብለው በማመናቸ ነው ይላሉ ፕሬዚዳንት ዶናልድ ትራምፕ። የዩናይትድ ስቴትስ ማዕከላዊ የስለላ ድርጅት ሲአይኤ የጥቅምት ወሩ መጨረሻ ምርጫ ከመካሄዱ ሶስት ወራት አስቀድሞ በነሐሴ የሩሲያዋ ፕሬዚዳንት ቭላዲሚር ፑቲን የዩናይትድ ስቴትሱን ፕሬዝዳንታዊ ምርጫ ዋጋ ለማሳጣት በምርጫው የትራምፕ ተፎካካሪ ክሊንተን አቋማቸው እንዲዳከም ከተቻለም እንዲሸነፉና ትራምፕ እንዲያሸንፉ የሳይበር ጥቃቱን በቀጥታ ማዘዛቸውን አረጋግጠዋል። የዋሽንግተን ፖስት ባለፈው ሳምንት ለንባብ ባበቃው ዘገባ እንደጠቆመው ኦባማ ሲአይኤ የደረሰበትን የአንድ ምዳሜ ተንተርሶ ምን አይነት ምላሽ መስጠት እንዳለባቸው ለሳምንታት ሲመዝኑ ሲያወጡ ሲያወርዱ የቆዩ ቢሆንም ትራምፕ በምርጫው ካሸነፉ በርካታ ሳምንታት በኋላ በታሳስ ሰላሳ አምስት የሩሲያ ዲፕሎማቶችን ከሀገር እስካስወጡበት ድረስ ቀጥተኛ እርምጃ አልወሰዱ። ኦባማ በዚያ እርምጃቸው ሞስኮ ለስለላ ተግባር ማከናወኛ እንደምትጠቀምባቸው የታመኑና በምስራቃዊ ዩናይትድ ስቴትስ የሚገኙ ሁለት ቅጥር ግቢዎችን እንዲዘጉ እንዲዘጉ አድርገዋል። ትራምፕ በተከታታይ በትዊተር አማካኝነት ባስተላለፉት አስተያየታቸው ፕሬዚዳንት ኦባማ ሩሲያ በፕሬዚዳንታዊ ምርጫው ጣልቃ መግባቷን ሲያይ ካሳወቃቸው በኋላ እርምጃ ያልወሰዱት ክሊንተን ያሸነፋሉ ብለው ነው። ትራምፕ አክለውም ኦባማ ሂደቱን ማፈን ሳይሆን ይልቁንም ተመሳጥረዋል አሊያም የሕግ ሂደት አደናቅፈዋል። ሆኖም ያን በማድረጋቸው ለዲሞክራቲክ ፓርቲያቸውም ሆነ ለክሊንተን አንዳች የሚበጅ ነገር አልሆነም ብለዋል። ዋናው ጉዳይ ፕሬዚዳንት ኦባማ ስለ ሩሲያ በምርጫው ጣልቃ መግባት በነሐሴ ከተነገራቸው በኋላ ምንም ያለማድረጋቸው ነው የሚሉት ትራምፕ የቀድሞውን የብሔራዊ ምርመራ ቢሮ ኤፍቢአይ ኃላፊ ጄምስ ኮሜን በማባረር የምርጫ ዘመቻቸው አስተባባሪዎች ከሞስኮ ጋር ተመሳጥረው እንደሆነና እንዳልሆነ ለማረጋገጥ የሚደረገውን ምርመራ ያደናቀፈ እርምጃ ወስደዋል የሚለውን ውንጀላም ያስተባብላሉ። የዩናይትድ ስቴትሱ ጠቅላይ ፍርድ ቤት ከስድስት የእስልምና እምነት ተከታዮች ከሚበዙባቸው ሀገሮች ተጓዦች ላይ እገዳ የሚጥለውን የፕሬዚዳንት ዶናልድ ትራምፕን ትእዛዝ በከፊል እንዲይዝ የሚያደርግ ውሳኔ ሰጠ። የትራምፕ የተከለሰ ትእዛዝ ከእነኛ አገሮች የሚመጡ ተጓዦችን ለዘጠና ቀናት የሚያግድ ለስደተኞች ደግሞ አንድ መቶ ሀያ ቀናት የጉዞ እገዳ የሚጥል ነው። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ዛሬ ለመጀመሪያ ጊዜ ከፕሬዚዳንት ዶናልድ ትራምፕ ጋር በዋይት ሀውስ ተገናኝተው ይነጋገራሉ። ሁለቱ መሪዎች በዋሽንግተን ዲሲ የሰዓት አቆጣጠር ከቀትር በኋላ ዘጠኝ ሰዓት ተኩል ላይ ሲገናኙ በዓለም አቀፉ የጸረ ሽብር ዘመቻና በአሁኑ ወቅት በአመት አንድ መቶ አስራ አራት ቢሊዮን ዶላር የደረሰውን የሁለቱ ሀገሮች የምጣኔ ሀብት እድገት ጨምሮ ስትራቴጂያዊ ትብብሮቻቸውን ለማጠናከር ተስፋ ማድረጋቸው ተመልክተዋል። በአንጻሩ የዩናይት ስቴትስ ከፓሪሱ የከባቢ አየር ጠባይ ስምምነት ለመውጣት የወሰደችውን ውሳኔ በህንድና በዩናይት ስቴትስ የንግድ ልውጦች መካከል የኒው ዴልሂን ብልጫ የንግድ ገቢና እንዲሁም በብዙ ሺህ የሚቆጠሩ ህንዳውያን ጭምር ተጠቃሚ የሆኑበትን ዩናይት ስቴትስ ለውጭ ሀገር ባለሙያዎች ትሰጥ የነበረውን ኤች ዋን ቢ በመባል የሚታወቀውን ቪዛ አሰጣጥ ለመለወጥ የተያዘ እቅድ አስመልክቶ ሁለቱ ሀገሮች የተለያየ አቋም ያላቸው መሆኑ ይታወቃል። በተያያዘ ዜና ሁለቱ መሪዎች የህንድና የዩናይትድ ስቴትስ ማለት ነው፣ የአገሮቻቸው የንግድ ግንኙነቶች አዎንታዊ ፈር እንዲይዝ የማድረግ ፍላጎት እንዳላቸው ጠቅሶ የዋይት ሀውስ ዘጋቢ ፒተር ያጠናቀረውን ዘገባ አዳነች ታቀርባለች። የህንድ ጠቅላይ ሚኒስትር ሞዲ ዋሽንግተንን ከመጎብኘታቸው በፊት በቂ የኤሌክትሪክ መብራትና የቧንቧ ውሃ እንኳን የሌላት ትንሽ የህንድ መንደር ራሷን ትራምፕ መንደር ብላ ሰይማለች። አንድ የህንዳውያን ብሔረተኞች ቡድን ደግሞ እንደ አውሮፓ አቆጣጠር ባለፈው ሰኔ 14 ቀን የዋለውን የትራምፕ የልደት ቀንን ግዙፍ ኬክ የቀረበበት ፓርቲ ማለት በዓል አድርጎ አክብሮታል። ከታሪክ አንጻር ከታየ የህንድና የዩናይትድ ስቴትስ ግንኙነት የሁለቱ ሀገሮች መሪዎች በሚኖራቸው መጣጣም ወይም አለመጣጣም ሲወሰን ቆይቷል። ስለሆነም ትራምፕና ሞዲ ሊጣጣሙ የሚችሉበት ምክንያት አለ። ሁለቱ መሪዎች ከዚህ በፊት ባይገናኙም የጋራ የሆኑ ነገሮች አሏቸው። ለማህበራዊ ሚዲያ ያላቸው ፍቅርና በሀገር ውስጥ ስራ በመፍጠር ላይ የሚሰጡ ትኩረት፣ ሳቱሊ ማያ የተባሉ ተንታኝ ያብራራሉ። ስምምነት የመፍጠር ብቃት አላቸው። አንዱ ከግል ዘርፍ፣ ሌላው ደግሞ በፖለቲካ ፓርቲና በህንድ መንግስት ስራ አገልግሎት እያደጉ የሄዱ ናቸው። ይሁንና ሁለቱም ስምምነት መፍጠርና መግለጫ መስጠት ይችላሉ። የንግድ ጉዳይ ሁለቱን መሪዎች ሊያበሳጭ ይችላል። ህንድ ከአሜሪካ ጋር ባላት ሰፊ የንግድ ግንኙነት ምክንያት ትራምፕ ፖሊሲያቸው እንደገና መገምገም ካለባቸው ሀገሮች ዝርዝር ውስጥ አስገብተዋታል። ኤች ዋን ቢ ቪዛን የሚመለከተው የዩናይትድ ስቴትስ ፕሮግራም እንደገና እንዲታይ ትራምፕ ትዕዛዝ በማስተላለፋቸው እያበበ የሄደው የህንድ የቴክኖሎጂ ኢንዱስትሪ ሊጎዳ ይችላል። ከዚህ ቀደም ከቀድሞ የህንድ መሪዎች ጋር የተደረገው ንግግር የተጠበቀውን ያህል ባለመሆኑ ትራምፕ ጠንካራ እርምጃ እንዲወስዱ የአሜሪካ የንግድ ተቋማት ሲወተውቱ ቆይተዋል። ህንድ የአሜሪካ ድሮኖችን በብዙ ቢሊዮን ዶላር የመግዛት ፍላጎት ቢኖራትም የሁለቱ ሀገሮች መሪዎች ተገናኝተው ሲነጋገሩ ትልቅ ስምምነት ይደረጋል ተብሎ አይጠበቅም። በመጨረሻም የኢራቋ ሞሱል ከተማ ሙሉ በሙሉ ነጻ የምትወጣበት ወቅት ከምን ጊዜው የሚበልጥ እየተቃረበ መጥቷል ሲሉ ራሱን እስላማዊ መንግስት ነኝ ብሎ የሚጠራውን ቡድን ድል ለመምታት የሚንቀሳቀሰው የዩናይት ስቴትስ መራሹ ህብረት ምክትል አዛዥ ተናገሩ። የብሪታንያው ሜጀር ጀኔራል ሮበርት ጆንስ ለጋዜጠኞች በሰጡት ቃል እንዳመለከቱት የኢራቅ ኃይሎች ቡድኑ ከሶስት ዓመታት በፊት በተቆጣጠራት ከተማ መጨረሻዎቹን ተዋጊዎች ፍለጋ አሰሳ ይዘዋል። የእስላማዊ መንግስት ቡድን ዋና ከተማው አድርጓት የነበረው የሶሪያዋ ራቃ ከተማ የጊዜ ጉዳይ እንጂ ከቡድኑ መነጠቋ የማይቀር ነው ያሉት ጀኔራሉ፣ ውጊያው ቀላልና ፈጣን እንደማይሆን ሳያስጠነቅቁ ግን አላለፉም። ዳኢሾች የሞት ሽረት ትግል ላይ ናቸው። ስለዚህ በቀጥታ የሚካሄድ ጥቃት ለማቀድ ያላቸው አቅም እጅግ ቀንሷል ሲሉም ጀኔራሉ አስታውቀዋል። ትናንት እሁድ የኢራቅ ወታደሮች በህብረቱ የአየር ጥቃትና የምድር ጦር እየታገዙ የሞሱልን ጥንታዊ አካባቢ ዘልቀው ገብተዋል። አንደኛው የኢራቅ ወታደራዊ አዛዥ እንዳሉት ስድሳ ወይም ሰባ ከመቶ የሞሱል አካባቢ ከተዋጊዎቹ እጅ ነጻ መውጣቱና በአሁኑ ወቅትም በከተማዋ ያሉት ታጣቂዎች ከጥቂት መቶዎች ይዞታቸውም ከአንድ ካሬ ኪሎ ሜትር እንደማይበልጥ ኮሎኔል ሳላም ኦቤይዲ አመልክተዋል። የኢራቅ መንግስት ወታደሮች ይዞታቸውን እያጠናከሩ በመሆናቸው አንዳንድ የሞሱል የኢዳል ፈጥር በዓልን ለማክበር የሞሱል ነዋሪዎች የኢዳል ፈጥርን በዓል ለማክበር ችለዋል። ቀደም ብለው ከአይሲስ ተዋጊዎች ነፃ በወጡ የከተማው አካባቢዎች ልጆች ደጅ ሲጫወቱም ተስተውለዋል። የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ ጀግናው ሰራዊታችን የዳይሽ ወረበሎችን ድል ሊመታ በተቃረበበት በአሁኑ ወቅት እንኳን ለኢዳል ፈጥር እንኳን አደረሳችሁ ብለዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ዜናውን አደመጥን። እያስተናገድናችሁ ያለነው አዲሱ አበበና አሉላ ከበደ ነን። በዘንድሮ ሰላሳ አራተኛ ዓመታዊ የስፖርት በዓል ምን አዲስ መሰናዶ ይኖራል? ለየት የሚያደርገው ስፖንሰሩ ኡበር ነው። ኡበር የመጀመሪያው ነው የእኛን ስፖርት ፌዴሬሽን አሜሪካን ሀገር ያሉ ትልቅ መልታ ናሽናል ኮርፖሬሽኖች ስፖንሰር ሲያደርጉት። ኡበርን ባናገ ኖሮ ሲያትል ይሄ ድላችን ትንሽ ነበር የሚሆነው። ሌላ ደግሞ ለየት የሚያደርገው የኤር ሾውን ለማዘጋጀት እየሞከር ነው። የዩናይት ስቴትሱ ወይም ሰሜን አሜሪካው የኢትዮጵያውያን ስፖርት ፌዴሬሽን ፕሬዚዳንት አቶ ጌታቸው ተስፋዬ ናቸው የሰማችሁት። አርብ ጀምር ነውን ውይይት ዛሬ እናጠቃላለን። አሁን በቀጥታ የሰዓቱን አቢሬስ ከመደበኛው ተምች የተለየና ከዚህ ቀደም በአፍሪካ ተከስቶ የማያውቅ የበቆሎና የማሽላ ሰብል እየመረጠ የሚያጠቃ ተምች በኢትዮጵያ በስድስት ክልሎች መከሰቱን የእርሻና የተፈጥሮ ሀብት ሚኒስቴር አስታወቀ። ጽዮን ግርማ የሚኒስቴሩን የሕዝብ ግንኙነት ቢሮ ኃላፊ አቶ አለማየው ብርሃኑን አነጋግራ ተከታዩን ዘግባ አቅርባለች። የበቆሎና የማሽላ ሰብል እየመረጠ የሚያጠቃው ይህ ተምች አሜሪካን ተምች የሚል ስያሜ እንደተሰጠው የህዝብ ግንኙነት ኃላፊው አቶ አለማየሁ ብርሃኑ ይናገራሉ። የአሜሪካን ተምች ያለበት ሶላር የተጠራው በእንግሊዝኛ ስያሜው መካከለኛ አሜሪካ አካባቢ ስለተከሰተ እና እሱ የዝናብ ስን ወቅት የተከሰተ የሳትራት ወይም ደግሞ በራሪ ብራ ብሮ የምትፈጥረው ስል ነው። ሶል አርምወርም የተባለው ማለት ነው። ስለዚህ በቀጥታ ሌላ ስል አላገኘ ነው። ፖል አርምወርም ወይም የአሜሪካን ተምች ብለን ስያሜ ሰጥተነዋል። ጊዜው ሌላ ስያሜ ስላላገኘም ማለት ነው። ከአራት ወራት በፊት በአፍሪካ ናይጄሪያ፣ ኡጋንዳ፣ ኬንያ መጀመሩን የገለጹት አቶ አለማየሁ ከዛ በኋላ በደቡብ ኢትዮጵያ ቤንች ማጂ ዞን አድርጎ ወደ ኢትዮጵያ መግባቱን ይናገራሉ። ከዛ አድማሱን በማስፋት ወደ ኦሮሚያ ክልል ወደ ተለያዩ ዞኖች፣ በኒሻንጉል ጋምቤላ፣ አሁን በቅርብ ደግሞ በአማራም እና በጥቂቱ የተወሰኑ ጥቂት የትግራይ ወረዳዎች በማካለል ላይ አለ። በጣም አውዳሚና ጸረ ሰብል የሆነ ተባይ ነው። ይህ የተምች አይነት በአፍሪካም በኢትዮጵያም ተከስቶ የማያውቅ ከዚህ ቀደም ሲያጋጥም ከነበረው የመደበኛ ተምች ፍጹም የተለየ እንደሆነ ይናገራሉ ኃላፊው። መደበኛ ተምች አለ። ቀደም ብሎ በተለያዩ ጊዜ ሲከሰት የነበረና ከአርሶ አደሩም ከመንግስትም ቁጥጥር ውጭ ያልወጣ በየጊዜው የምንከላከላቸው የተለያዩ ተባዮች ነበሩ። በባህሪው ይሄ በጣም የተለየ ከመሆኑ ጋር ተያይዞ በተለይ ከሰማንያ በላይ እጽዋትን የሚያጠቃ ተዛማች ወይም ደግሞ አገር አቋርጦ የመጣ ተምች ከመሆኑ ጋር ተያይዞ ባህሪውን ልዩ አድርጎታል ለጊዜው አሁን እያጠቃ ያለው በቆሎና ማሽላን ነው እየመረጠ ነው የሚያጠቃው ተምቱ ይህ ተምች በኢትዮጵያ ከታየበት ጊዜ ጀምሮ ባለው በጥቂት ወራት ውስጥ የበቆሎ ሰብልን ማጥቃት ጀምሯል ትልቁ በጣም በምግብነትም በተለያየ ሁኔታ አገልግሎት ላይ የዋለ ያለው በሀገራችን እንደሚታወቀው የበቆሎ ምርት ነው ከአንድ ሚሊዮን ሄክታር በላይ ነው የዚህ የበቆሎ ምርት ሸፍኖ ያለን በሀገራችን ይህንን የበቆሎ ምርት ወደ አንድ መቶ አርባ ስድስት ሺህ የመሬት ሽፋኑን አካሏ ነዋል እስካሁን። ይሄ ተምስ መቶ አርባ ስድስት ሄክታሩን ደግሞ ሙሉ በሙሉ አወደመ ማለት ሳይሆን አልፎ አልፎ ሲከሰትም አንድ ሄክታር የሚሆን የተወሰነች ቦታም ቢሆን አንድ ከተከሰተ አጠቃላይ ዙሪያውን ነው እኛ የምንይዘውና የማጥቃትና የመስፋፋት ባህይ ስላለው አጠቃላይ ወደ መቶ አርባ ስድስት ሺህ ነው አካለ ያለ እስካሁን፣ ግን ዞሮ ዞሮ ሙሉ በሙሉ ያወደመበት ሁኔታ የለም። አቶ አለማየሁ ይህንን አዲስ አይነት ተምች ለመከላከል እየተደረገ ያለውን ጥረት ያስረዳሉ እና ይህንን ለመከላከል ባለው በሀገር ውስጥ በነበረው መደበኛ የኬሚካል ፀረ ተባይ መድኃኒት ነው እየተጠቀምን ያለ ነው እና እነዚህ ተዛማጭ የሆኑ ተባዮችን በዋናነት የፌዴራል መንግስቱ በተለያየ መንገድ ይገዛ ያደርጋል ይከላከላል ክልሎችም የራሳቸው ሚና አላቸው በዚህ ውስጥ ስለዚህ ከፌዴራል መንግስት እስካሁን ወደ አንድ መቶ ሺህ ሊትር ኬሚካል ፀረ ተባይ የተላከበትና ርጭት እየተካሄደበት ያለ ሁኔታ ያለ በዋናነት ግን በባህላዊ መንገድ በተለይ የዚህ ሶላር ሞር ወይም የአሜሪካ ተምች ተብሎ የተጠራውን የሕይወት ዑደቱን ወይም ደግሞ ላይፍ ሳይክሉን ለማቁረጥና ለማቋረጥ ከሀገሪቱ ለማስወገድ በለቀማና በተለያዩ ባህላዊ መንገድ ለማስወገድ ነው ጥረት እየተደረገ ያለው። በዚሁም አንዳንድ የገባበት አካባቢ ውጤት እየተገኘ ነው ያለው። ይህን ተምች በቀጣይ ከስሩ ለማጥፋት አርሶ አደሮች፣ ወጣቶች፣ ተማሪዎችና በዚህ መስክ የተሰማሩ በሙሉ ተጠናክረው በመስራት የበለጠ ጉዳት እያደረሰ እንዳይሄድ መከላከል አለባቸው ብለዋል አቶ አለማየሁ ብርሃኑ። በመጨረሻ ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ያለ መኖሪያና የስራ ፈቃድ የሚገኙ የውጭ ዜጎች አገሪቱን ለቀው እንዲወጡ የሚያዘው የሳውዲ አረቢያው የዘጠና ቀናት የጊዜ ገደብ ዛሬ ተጠናቋል። አንድ መቶ አምስት ሺህ ኢትዮጵያውያን የጉዞ ሰነድ እንደወሰዱና አርባ ሁለት ሺህ ገደማ ደግሞ ወደ ሀገር እንደገቡ የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ አቶ መለስ አለም ለቪኦኤ ገልጸዋል። በሌላ በኩል ወደ ኢትዮጵያ ለመመለስ የጉዞ ሰነዳቸውን የጨረሱና ትኬት የቆረጡ ተመላሾች በበረራ እጥረት ምክንያት እየተንገላቱ እንደሚገኙ ለቪዮኤ ተናግረዋል። የአውሮፕላን ትኬት ካለማግኘት ጋር ተያይዞም ሜዳ ላይ ወድቀናል የሚሉ በርካቶች ናቸው። የሳውዲ መንግስት የኢትዮጵያ መንግሥት የተጠየቀውን የጊዜ ማራዘም ጥያቄ መልስ እስከሚያገኝ ዜጎችን ወደ ሀገር በሰላም የሚገቡበትን መንገድ ለማመቻቸት ከፍተኛ ጥረት እያደረገ መሆኑንና በመጨረሻዎቹ ቀናት በተመላሾች ላይ የደረሰው በበረራ ጥበት እየደረሰ ያለውን እንግልት ለመቀነስ የኢትዮጵያ መንግስት ከፍተኛ ጥረት እያደረገ እንደሆነም አቶ መለስ አለም ተናግረዋል። ዝርዝሩን የያዘችው መስታወት አራጋው ነች። ከአንድ መቶ አምስት ሺህ በላይ የጉዞ ሰነድ መውሰዳቸው ከአርባ ሁለት ሺህ በላይ ደግሞ ወደ ሀገር መግባታቸው ቢረጋገጥም የተመላሽ ቁጥር የታሰበውን ያህል አለመሆኑ አሁንም የኢትዮጵያ መንግስትን እንደሚያሳስበው የውጭ ጉዳይ ሚኒስትር መስሪያ ቤት ቃል አቀባይ አቶ መለስ አለም ገልጸዋል። በቀነ ገደቡ የመጨረሻ ቀናቶች በርካታ ተመላሾች ወደ የምዝጋባያ ጣቢያዎቹ መምጣታቸው አሁን ለተፈጠረው እንግልት እንዳጋለጣቸው አያይዘው ገልጸዋል። አሁን ባለንበት ሁኔታ ላይ ዜጎችን ወደ ሀገራቸው ከመመለስ አንጻር ያሉ መሰናክሎች አሉ። አንደኛ ዜጎች ወደ ሀገራቸው እንዲመለሱ የተሰጠበት ጊዜ የመጨረሻ ሰዓት ላይ ነው። ሁሉም ወደ ውሳኔ ደርሶ ትኬት ወደ መግዛት የገባው እነሱ መጨናነቅ ፈጥሯል። ከዛ በተጨማሪም ከኛ ቁጥጥር ውጭ የሆነው ሳውዲ ውስጥም እንደዚህ የሌሎች ሀገሮች ዜጎችን ከመፍጠር አንፃር አንጻር መጨናነቅ አልነሱም ጋር ስለዚህ አንደኛ ዜጎቻችን ዘግተው መወሰናቸውና ሁለተኛ ሳዑዲም አካባቢ ባለው የትራንስፖርት መጨናነቅ ምክንያት ዜጎች በተወሰነ ደረጃ እንግልት እየደረሰባቸው ነው። ይሄ እሱ ተጠብቆ የተወሰነ ሰው መምጣት እንዲችል አየር መንገድ ጥረት እያደረገ ነው። እሱ ተጠናክሮ ይቀጥላል። እንዳልሾው ግን የተወሰነ እንግልት አለ። ይህንን መቀበል ያስፈልጋል። ከበረራ እጥረት ጋር ተያይዞ የሳውዲ መንግስት ለኢትዮጵያውያን ተመላሾች አውሮፕላኖች መመደቡ ተጓዦችን ቢያስደስትም የኢትዮጵያ አየር መንገድ ካወጣው የጉዞ ትኬት ታሪፍ መነሻ ከሪያድ 900 ሪያል ጨምሮ አንድ ሺህ ሁለት መቶ ሪያል መድረሱ በርካታ ተመላሾችን ቅር አሰኝቷል። በተለይም በሪያድ እና ጅዳ ለማይነሱት ተመላሾች ከተጨማሪ የጉዞ ወጫቸው ጋር ከአቅማቸው በላይ እንደሆነ ነው የሚናገሩት። የቆረጥ ነው። አዎ፣ ግማሹን የሳዑዲ ግማሹን የኢትዮጵያ ነው። አሁን ከአቧ እስከ ሪያድ በሳዑዲ ማለት ነው። ከዚህ እስከ ኢትዮጵያ ደግሞ በኢትዮጵያ እንዳ ከየት አምጥተን እንከፍላለን እንዳ በሳዑዲ አየር ሁለት ሺ ሁለት መቶ ሪያል በመርከብ ደግሞ በባህሪ ደግሞ ሺ አምስት መቶ ተብሎ በጣም ህዝብ ተጨናንቋል። በጣም ሰወል ውስጥ ነው ያለን። የኢትዮጵያ መንግስት በሳውዲ የአውሮፕላን ትኬት ዋጋ ላይ ምንም አይነት መብት እንደሌለው ቃል አቀባይ መለስ አለም ይናገራሉ። በዚህ ላይ እንግዲህ የሳውዲ አየር መንገድ አወጣ የተባለውን ሂሳብ በተመለከተ በገዢና ሻጭ መርህ መሰረት የሚከናወን ነው። የሳውዲ አየር መንገድ ምን ያህል ትኬት መሸጥ አለበት እሱ ላይ ተጽዕኖ መፍጠር ያስቸግራል። አብሃ በሚገኘው የኢትዮጵያ ኤምባሲ የምዝገባ ጣቢያ በጉዞ ሂደትና ትኬት ማጣት ምክንያት እንግልት እየደረሰባቸው እንደሆኑ በርካታ ተጓዦች ይናገራሉ። ያለነው አባሀ ተሪር አንማት የሚባል ቦታ አለ ማለት ነው። ተሪር አንማት ትኬት ከስታችኋል። ምስቲ ያለሁን ነገር ንገር። ትኬት በሰማት መበሰሚያ ቦታ ጃዋዛ ታጠግብ ነው ያለን። በአግባቡ እንትን ያለልን የለም። ገባሽ አሁን የሆነ እንደ ቢሮ ለነገር መቅረብ ወረቀት የሚሰጡበት ማለት ነው። ያንን ተከራይቶ እኮ አሁን እነሱ ልቀቁ ተብለናል። ልቀቁ ውጡ ነው የሚሉት ነው። አሁን ወዴት ነው ልቀቁ የሚሏችሁ? ወዴት ትሄዱ? በቃ እናውቅም። ልቀቁ ነው የሚሉትኝ፣ ወይም ወደ ስጅን እናስገባችሁ፣ ያለበለዚያ ልቀቁ ነው የሚሉትኝ።

ወወር ሶስት ወር ይህ እናገኛለን ብለን ቁጭ ብለን ሻንጣችንን ረስበና አራት ሺህ አምስት ሺህ ብር የያዘ ሻንጣ ጥለን እንዴት ስራ ቦታችንን እንገባለን? ወዳገር አሁን ስንት ናችሁ እዛ ጋ ያላችሁ ስንት ትሆናላችሁ? በግምት ወደ አምስት ሺህ የሚሆን ህዝብ ነው ያለው። ብዙ ጊዜ ምከረሙም ስላለው ህዝቡ ዜላ እየጣላል የተደባደበ እዛ ሹርዳ ይመጣብናል ወዲ ወደ እየተውለከለክ ነው ያለው በቃ ልክ እንደ ሻንጣ ሜዳ ላይ ነው ሰው ያለው። ወይቆ ማለት ነው ወደ ሀገራችን ለመግባት ልባችን ቢነሳም ለመመለስ የጉዞ ሰነድ የወሰዱት ወገኖቻችንን መንገላታት ስንመለከት መቆየቱን መርጠናል ያሉንም ነበሩ። ቲኬት የቆረጡ አሉ። ቲኬት እነዛ የቆረጡ ልጆች ከአየር ሪፖርትም የተመለሱ አሉ ስለሚባል ገና ነው እነዛ ቲኬት የቆረጡ ገና። እንደ አይነቱ ያልቆረጠ ደግሞ ዝም ብሎ መጨረሻውን እያየ ነው። ግን በጣም ብዙ ህዝብ ህዝብ አለ በጣም ብዙ ህዝብ ያልሄደ ዝም ብሎ ተጉላልቶ የቀረ ቆርጦ ቲኬት አለ ገና ሄድ ያልበረረ ገና ቲኬትም ለአሻራ ለማድረግ የተዘጋጀ አለ። ገና ወረቀቱ ለማውጣት የኤምባሲ ቲቢሲ ወረቀቱ ለማውጣትም አለ ገና በና ገና የሄደውም ካለው የሄደው ያንሳል። መስተናገድ የለም። አሁን ህዝቡ ለመውጣት ይፈልጋል። ከዚህም በኋላ ታውቂያለሽ፣ ግን የሚያስተናግድ ሰው የለም። እየተንቀዋለሉ ነው ያሉት። በሽተኞች፣ አራሶች፣ እርጉዞች ቢያንስ እነሱ ሲሳፈሩ ነው ህዝቡ መሳፈር ያለበት። ቀነ ገደቡ ቢጠናቀቅም የኢትዮጵያ መንግስት ዜጎቹን ለመመለስ ጥረቱን እንደሚቀጥል የኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ አቶ መለስ በመጨረሻ ገልጸዋል። የኢትዮጵያ መንግስት ዜጎቹ ያለምንም እንግልት ወደ ሀገራቸው እንዲመለሱ የሳውዲ መንግስት የፎይታ ጊዜ ካወጣ ጊዜ ጀምሮ የተለያዩ እርምጃዎችን ሲወስድ ነበር። እንዲሁም በሶስት በራፍ የተከፈለ እርምጃ ነው የወሰደው አንደኛው ዜጎች የሳውዲ መንግስት ያወጣውን የእፎይታ ጊዜ በተመለከተ የተሟላ መረጃ እንዲያገኙ ነው። ያ የእፎይታ ጊዜ አዋጁ እንድምታው ምንድን ነው? ምን ሊያስከትል ይችላል? ብሎ የመገናኛ ብዙኃን፣ ህብረተሰቡ፣ ሳኡዲ የሚገኙ ወገኖቻችን በደንብ መረጃ እንዲያገኙ ተደርጓል። ሁለተኛ፣ ወደ ሀገር ቤት ከመመለስ አንጻር ሚስዮኖችን የማጠናከር ስራ በሰው ሀይልም በገንዘብም፣ ተጨማሪ የመዝገቢያ ቦታዎችን የማምጣት የበረራ ሰአቶቹን መጨመር በሁለተኛ ምዕራፍ ላይ ሲሰራ የነበረ ስራ ነው። ሶስተኛ ደግሞ ወደ ሀገር ቤት ከመጡ በኋላ እንዴት ነው መቀበል ያስፈልጋል? የሰው ሀይሉን የማጠናከር በጤና ጥበቃ ሚኒስቴር መስራት የሚገባው በፖሊስ መስራት የሚገባው ሰራተኛና ማህበራዊ ጉዳይ መስራት የሚገባው የአዲስ አበባ ፖሊስ መስራት የሚገባው የአዲስ አበባ መስራት የሚገባው ተብሎ ሴክተር መስሪያ ቤቶች የአባል የሆኑበት ብሔራዊ ግብረ ሀይል ሰፊ ስርዓት ይሰራ ቆይቷል። ስለዚህ በቀጣይም ቢሆን በኢትዮጵያ መንግስት በኩል ዜጎቹን ለመመለስና ለማቋቋም የሚደረገው ጥረት ተጠናክሮ ይቀጥላል። ዜጎቻችን በተቀመጠው ጊዜ ወደ ሀገራቸው ባይመጡም አሁንም በዲፕሎማሲያዊ መንገድ መብታቸው ተከብረው ወደ ሀገራቸው እንዲመለሱ የሚደረገው ጥረት የሚቀጥል ይሆናል። የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ናቸው የመስታወት ያነጋገረቻቸው። አድማጮቹ ወደ ተከታዩ ዘገባ ነው የምናልፈው። ምዕራብ ለንደን ውስጥ በቅርቡ ግሪንፌል በሚባለው 24 ፎቆች ያሉት የመኖሪያ ህንፃ በሰዓት ጋይቶ እስካሁን በታወቀው ሰባት ኢትዮጵያውያንን ጨምሮ የ ሰባ ዘጠኝ ሰዎች ሕይወት ከጠፋ በኋላ ተመሳሳይ አደጋዎችን ለመከላከል ሲባል በብሔራዊ ደረጃ ምርመራ ተጀምሯል። በዚህም መሰረት ከትላንት በስቲያ ቅዳሜና ትላንት እሁድ በመላዋ ብሪታንያ በተካሄዱ ምርመራዎች በትንሹ ሀያ ሰባት ሰማይ ጠቀስ ሕንፃዎች የደህንነት ምርመራውን ማለፍ ሳይችሉ መቅረታቸውን ባለሥልጣናቱ አስታውቀዋል። ቀጣይም እንደሆነ ተዋውቋል። የማህበረሰብና የአካባቢው መንግስታዊ መስሪያ ቤቶች ብሔራዊ እሳት መከላከያ ደህንነት ምርመራውን በሚያካሄድበት ወቅት ስጋት ባሳደሩ ሌሎች በርካታ ህንፃዎች ላይ የሚኖሩ ሰዎችን ለደህንነታቸው ሲባል እንዲያስወጡም ታዘዋል። እርምጃውን ተከትሎ ባሳለፍነው አርብ ስምንት መቶ አባወራዎች በአጭር ጊዜ ውስጥ በተሰጠ ትዕዛዝ ይኖሩ ከነበረው አፓርታማ እንዲወጡ ተደርጓል። ሰለሞን ክፍሌ ነው ተከታዩን ዘገባ ያጠናቀረው። ባሳለፍለው አርብ ካምደን ከተሰኘው የለንደን ቀበሌ በአጭር ጊዜ ማስጠንቀቂያ ቤታቸውን እንዲለቁ ከተደረጉ ነዋሪዎች አንደኛው አቶ አለባቸው ደሳለኝ ይባላሉ በለንደን የኢትዮጵያውያን ማኅበረሰብ ዘንድ ንቁ ተሳታፊ ናቸው በግላቸው ጥረት በከፍተኛ ወጪ ያሰባሰቡት የኢትዮጵያ የባህልና ሌሎችም ቅርሳቅርስ አላቸው ሰላም አቶ አለባቸው ጤና ይስጥልኝ አቶ ሰለሞን የመጀመሪያው የእሳት አደጋ ከደረሰበት ህንጻ እናንተ ምን ያህል ርቃችሁ ነው የምትኖሩት? እኛ በሰሜን ለንደን ነው የምንገኘው፣ እነሱ በምዕራብ ነው። ምናልባት ረዘም ያለ ርቀት አለን። በትክክል ባለፈው ቃጠሎ ሰባ ዘጠኝ ህይወት መጥፋቱ ነው የተነገረው። ባለፈው አርብ ለደህንነት ምርመራ ሲባል እንድትለቁ ስትታዘዙ ወዴት ሄዳችሁ? የተዘጋጀ ነገር ነበር? በወቅቱ እኛ ከስራ ነው የመጣ ነው። አርብ ዕለት ነው እና ወደ ቤታችን ልንገባ ስንል መግባት እንደማንችል እና ከፍተኛ አደጋ ስላለ ያንን ለመከላከል ሲባል አሁን ለጊዜው የተዘጋጀው የስፖርት ሴንተር አለው እና እዚያ ስፖርት ሴንተር ውስጥ ጊዜያዊ መጠለያ አድርጋችሁ ተጠቅማችሁ፣ ሆቴሎችም ከተገኙ በተለይ ልጆች ላላቸው፣ ደካማ ሽማግሌዎች ለሆኑት አንዳንድ እርዳታዎችን ለማድረግ እንደሚችሉ ነው የተገለጸልን። በአጭር ጊዜ ውስጥ ንብረት ለማውጣት እንደምትቸገሩ እረዳለሁ ምን አደረጋችሁ? ያን በሚመለከትስ በጣም አስደንጋጭ ሁኔታ ነው የገጠመን። ምክንያቱም ገና ምንም ያሰብነው ነገር የለም አጭር የሆነ ማስጠንቀቂያ ነው የተሰጠው እና በዚህ ወቅት ሁሉ ሰው ግራ ነው የተጋባው እና ምን ማድረግ እንዳለብን ሁሉ አላወቅንም ነበረ። ሁለተኛው ነገር ደግሞ ያሳሰበን እስከ ዛሬ ድረስ በዚህ አፓርታማንት ስንኖር ለደህንነት ዋስትና አልነበረንም ማለት ነው። እና የቴናንሲ አግሪመንታችን ራሱ ከአምደን ካውንስል ትክክል አልነበረም እያደርገው የነበረው በሚል ሁኔታ ብዙዎቹ ተቃውሞ እያሰሙ አንወጣም እስከ ማለት ድረስ ደርሰዋል። አሁንም ድረስ አንወጣም ብሎ የተቀመጡ ወደ ሶስት አራት አምስት ሰዎች አሉ። ከእነሱም ውስጥ አንዱ እኔ ነበርኩኝ። በተለይ የራሴን ቅርሶችና ታሪኮችን ለመጠበቅ በሚያስችለው ሁኔታ እዚው አብሬ እነሱ ጋር እቃጠላለሁ ብዬ እምቢ ብዬ ነበር። መጨረሻ ሌጋል አክሽን እንወስዳለን በማለት ሆቴል እንድንይዝ ስላስገደዱን ወጥቻለሁ። አዎ እረዳለሁ። እርስ በተለይ እጅግ ውድ የሆኑና ታሪካዊ የኢትዮጵያ የተለያዩ ቅርሳ ቅርስ አለት ምን አደረሱት? ያን ሁሉ አልባሳትና ሌላ ሌላውንም ቅርሳ ቅርስ ምንም ለማድረግ አልተቻለም። በተለይ ይህንን ቅርስ እንግዲህ የአንድ ሀገር ሕዝብ የማንነት መገለጫ አሻራ ከመሆኑ ባሻገር ታሪኩን፣ ባህሉን፣ ጥበቡን፣ ስልጣኔውን፣ ወጉን፣ ልምዱን የሀገሪቱን የተፈጥሮ ውበት የሚያሳይ ነው። ከትውልድ ወደ ትውልድ የሚተላለፍ ነው። በአመዛኙ የሰው ልጅ የፈጠራ ውጤቶች ናቸው እና እነዚህ ቅርሶች ጠቀሜታ ደግሞ የታሪክ ሰነድ እንደመሆናቸው መጠን ምንም ማድረግ በግሌ ምንም ማድረግ አልቻልኩም። እና እነዚህ ለታሪክ ተመራማሪዎችም ሆነ ለስርዓተ ትምህርትም ዝግጅት ሆነ ለከፍተኛ ለአርኪኦሎጂ ስራ ጥቅም ላይ ያለው በር የሚከፍቱቸው መሰረታዊ ቁልፎች ናቸው እና ህዝቡም አልተረዳም። አብዛኛው ኢትዮጵያኖች ደግሞ ይህንን ነገር ሊያግዙ እና ሊተባበሩ የሚገባ ሁኔታ ስለሆነ በዚህ አጋጣሚ ያው እኔ ሰፊ ጥሬ ነው የማደርገው። ሰለሞን ምንም ማድረግ አልቻልኩም ብቻዬን። እኔ እስካሁን ድረስ ጠብቅ ያለው ያሉትን ሁኔታዎች ግን በእንዲህ አይነት ተመሳሳይ ቢልዲንግ ውስጥ እነዚህን ነገሮች ማስቀመጥ እጅግ በጣም ትልቅ አደጋ ነው ያለው እና አሁንም እዛው ነው ያሉት ቅርሳ ቅርሶቹ። አው ቅርሳ ቅርሶቹ እዚያ ነው ያሉት እና አሁን ከዚያ አውጥቶ በጣም አስተማማኝ በሆነ ቦታ ላይ ለማስቀመጥ የሚያስችሉ ሁኔታዎች የተዘጋጁ ነገሮች የሉም። ድንገተኛ በመሆኑ ሁኔታ የተነሳ በጣም አስቸጋሪ ነው። በአንድ ሰው ኃይል እነዚያን አውጥቶ ተከራይቶ ዋስትና ሊሰጡ የሚችሉ ኢንሹራንሶችን ገብቶ ለማስቀመጥ በጣም ከአቅም በላይ ስለሆነ ምንም ማድረግ አልቻልኩም። በሌላ በኩል አሁን እንደምንሰማው ከሕንፃዎች ውጫዊ ልባስ ጋር የተያያዙ አንዳንድ ለእሳት ቃጠሎ አስጊ ናቸው የተባሉ ነገሮችን ካነሱ በኋላ ብዙዎቹ ወደ የቤታቸው እንዲመለሱ ተደርጓል። ያልወጡም አሉ። እናንተ ምን ላይ ናቸው? አሁን እኛ ምንም ነገር የተደረገ የለም። እሳቱን ሊያስነሱ ይችላሉ የተባሉ ተመሳሳይ ያለፈው ቃጠሎ ያነሱ ማቴሪያሎች አሁንም ቢልዲንጋችን ላይ እንዳሉ ነው። አልተጀመረምም፣ ጭራሹንም አልተጀመረምም። እነዚህ ደግሞ የጋዝ ቲዩቦቹ በትክክል አልተገጠሙም የተባለውም፣ እነሱም እስካሁን ድረስ ምንም ስራ አልተጀመረም። ብቻ በፖሊስ እና በሴኩሪቲ ጥበቃ ላይ ነው ያሉት በርካታ ዓለም አቀፍ የሆኑ ጋዜጠኞች በሙሉ እዛው ቢልዲንግ ውስጥ አካባቢ ቆመው እኛ በአጋጣሚ ስንወጣ ስንገባ ቃለ መጠየቅ ከማድረግ ውጭ በካውንስሉም ሆነ በመንግስት ደረጃ ምንም እስካሁን ድረስ የተደረገ ነገር እኔ ባለሁበት አካባቢ የለም። የት ነው እርሱ አሁን የሚኖሩት? እኔ ኖርዝ ለንደን ውስጥ ይሄ ታፕሎ ተብሎ የሚጠራው አድሌድ ሮድ ላይ የሚገኘው ትልቁ ቢልዲንግ ላይ ነው ያለሁት እና ልክ አሁን ካለንበት የሀምሳ ሜትር ርቀት ነው ማለት ነው፣ እንድናርፍበት ከተደረገው ቦታ። አቶ አለባቸው ደሳለኝ ለሰጡኝ ማብራሪያ አመሰግናለሁ። ወደፊትም ሁኔታዎችን እየተከታተል እንደውላለን። በጣም አመሰግናለሁ። እኔም የቮይስ ኦፍ አሜሪካን ይህንን እድል ስለሰጠኝ ከልብ አመሰግናለሁ። እግዚአብሔር ይስጠልኝ። ለምሽቱ ወዳዘጋጀነው የመጨረሻ የትንታኔ ርዕስ እናልፋለን። በጦርነት በታመሰችው የመን የተቀሰቀሰው የኩሌራ ወረርሽኝ እስከ መጪው ነሐሴ ወር መጨረሻ ከ300 ሺህ የሚበልጥ ሰው ሊያዝ እንደሚችል የተባበሩት መንግስታት ድርጅት አስታውቋል። በአሁን ወቅት በወረርሽኙ የተጠቃው ሰው ቁጥር ወደ 180 ሺህ እንደሚጠጋም ነው ድርጅቱ የገለጠው። የመን ውስጥ ከሁለት ዓመታት በላይ በዘለቀው ጦርነት ሳቢያ የተፈጠረውን የከፋ ሁኔታ የቪኦኤዋ ማርያማ ዲያሎ ባጠናቀረችው ዘገባ ትዳስሳለች። ቆንጅት ታዬ ታቀርበዋለች። በየመኑ የኮሌራ ወረርሽኝ ከሁሉም በላይ የተጎዱት ልጆቹ ናቸው። አንድ መቶ ሰማኒያ ሺህ ከሚሆኑት እስካሁን በበሽታው ከተጠቁት ሰዎች ውስጥ ገሚሱ ልጆች እንደሆኑ ነው የተነገረው። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊው ወረርሽኙን ለሀያ ሰባት ወራት ሲራኮቱ የቆዩት ወገኖች ያመጡት ሰው ሰራሽ መቅሰፍት ሲሉ ጠርተውታል። ስቴፈን ኦብራየን የተባበሩት መንግስታት ድርጅት የሰብዓዊ ጉዳዮች ረዳት ዋና ጸሐፊ ቁጥሩ በጣም የሚያስደነግጥ ነው፣ ደግሞ እየተባባሰ ነው የሚሄደው። ባለው የምግብ የሕክምናና ቁሳቁስ እጥረት ላይ ነው ኮሌራው የጨመረው። የሚያስፈልገው ይህን ሁሉ ወስዶ ተፋላሚ ወገኖቹ ደጃፍ ላይ ማስቀመጥ ነው። ኦክስፋም ተፋላሚዎቹ ወገኖች ለኮሌራ ወረርሽኝ ሲባል ተኩስ አቁም እንዲያደርጉ ተማጽኗል። የኦክስፋም ኢንተርናሽናል የሰብዓዊ ጉዳዮች ስራ አስኪያጅ ናይጀል ቲምንስ ተፋላሚዎቹን ወገኖች የሚደግፉት መንግስታት ለሰብዓዊ ቀውሱ ቅድሚያ ትኩረት እንደ መስጠት ጭራሽ ውጊያውን እያቀጣጠሉ ናቸው ሲሉ ወንጅለዋል። ገንዘቡን ገፋ አድርገው የሚሰጧቸው መንግሥታት ራሳቸውም የጦር መሣሪያ፣ ጥይት፣ ወታደራዊ መሣሪያዎችና ቴክኖሎጂ እየሸጡ ገንዘብ ያገኙበታል። ጦርነቱን በገንዘብና በሎጂስቲክስ ይረዳሉ። ያ እሳት ላይ ነዳጅ መጨመር እንጂ የሕዝቡን ሥቃይ የሚያቃልል አድራጎት አይደለም። የመን ውስጥ በኮሌራ በሽታ ከተጠቁት ውስጥ እስካሁን 1200 መሞታቸውን የዓለም የጤና ድርጅት አስታውቋል። ከወረርሽኙ ሌላ የመን የቸነፈር አደጋም ላይ ነች። የዓለም የምግብ ፕሮግራም እንደገለጠው ቁጥሩ ወደ 17 ሚሊዮን የሚሆን ሕዝብ ለረሃብ ተጋልጦ ነው ያለው። የየመኗ የወደብ ከተማ ሆዴይዳ የሚገኝ አንድ ሆስፒታል በከባድ የምግብ እጦት የተጠቁ ሕጻናትን ለማከም አቅም እያጣሁ ነው ሲል አስታውቋል። There's an overflow of patients with 10 or 12 patients daily. የታካሚው ብዛት ከአቅም በላይ ሆኗል። በቀን ከ10 እስከ 12 ይመጣሉ። በተመጣጠነ ምግብ እጦት ምክንያት የሚታመሙት ሰዎች ቁጥር በቅርብ ጊዜያት ጨምሯል። የህክምና ክፍሉ ማስተናገድ ከሚችለው በላይ ሆኗል ለማለት ነው። በሆስፒታሉ ሐኪም የሆኑት አህላም ኦማርን ድምፅ ነው የሰማ ነው። አምና ዩኒሴፍ ማለት የተባበሩት መንግስታት የህጻናት መርጃው ድርጅት ከ ሁለት ነጥብ ሁለት ሚሊዮን በላይ የመናውያን በከባድ የተመጣጠነ ምግብ እጦት ላይ መሆናቸውን ገልጾ አስጠንቅቆ እንደነበረ የሚዘነጋ አይደለም። ዜናውንና ልንቀጥል ነው። ጥሩ መልካም አዲስ ዜናውንና የዜና መጽሄቱን ተከታተላችሁ። ከምሽቱ 3 ሰዓት ከ33 ደቂቃ ሆኗል። ከአሜሪካ ድምፅ ራዲዮ የሚተላለፈው ፕሮግራም ይቀጥላል። የእናንተ የአድማጮቻችን አስተያየቶች የሚስተናገዱበት ሰዓት ላይ ደርሰናል። በ202205 9942 የውስጥ መስመር 14 ከደረሱን ከእናንተ አስተያየቶች ለሰዓቱ ደግሞ ተከታዩን አብረን እንሰማለን። ለመላ የኢትዮጵያ ሙስሊም አሰላሙ አለይኩም ይላቸዋለሁ። ከዚህ በመቀጠል ለእናተ ለአንበሩ አባቦር አባቴ ሸሸምሱሽ አብዱራሂም እንኳን ያደረሳችሁ ለአንድ ሺ አራት መቶ ሰላሳ ስምንተኛ ረመን ኢድልፍጥር እንኳን ያደረሳችሁ ይላለሁ። አብዱልካፊ ሸምሱ ነኝ ከሳውዲ አረቢያ። ሄሎ ጤና ይስጥልኝ ናቸው። እንደምናችው የቪኦኤ አዘጋጆች ና ድምጠኞች በሙሉ ፍቅረ ስላሴ ታደሰ ከካናዳ ደግሞ ደውለው በመላው ዓለም በሀገር ውስጥም በውጩ ዓለም ለሚገኙ የእስልምና ተከታይ አባቶች፣ እናቶች፣ ወንድሞች፣ እህቶች ኢድ ሙባረክ፣ ያላችሁበት ኢድ ሙባረክ ስላለው መልካም በዓል ከዋሽንግተን ዲሲ በ19 22ና 25 ሜትር ባንዶች እንዲሁም በናይል ሰዓት የሚተላለፈውን የአሜሪካ ድምጽ ራዲዮ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አድማጮቹ ሁለተኛውን አጋማሽ አለፍ ብለናል። ከምሽቱ ሶስት ሰዓት ከ35 ያመለክታል፣ በኢትዮጵያ ሰዓት አቆጣጠር። በዚህ ክፍል ቀዳሚ ወደሆነው ቅንብር ነው የምናልፈው። ሳምንታዊ ስፖርት አዘጋጅና አቅራቢ ሰለሞን ክፍሌ እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። ሩሲያ እያስተናገደች ባለችው የኮንፌዴሬሽን እግር ኳስ ዋንጫ ውድድር ለግማሽ ፍጻሜ ያለፉት ብሔራዊ ቲሞች ተለይተዋል። 34ተኛው በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌስቲቫል ሲያትል ዋሽንግተን ውስጥ የፊታችን እሁድ ይጀመራል። ዘንድሮ ምን ለየት ያለ ዝግጅት አለሁ ውይይት አለን። አብራችሁን ቆዩ የኮንፌዴሬሽኑን ዋንጫ ዜና ላስቀድም። ከቢ ምድብ ጀርመንን ተከትላ ለግማሽ ፍጻሜው ያለፈችው ቺሌ ናት። ቺሌ ያለፈችው በዙር ፍጻሜው ግጥሚያ ከኦስትሬሊያ ጋር እኩል አንድ ለአንድ ከተለያየች በኋላ ነው። በ2016 የአውሮፓ ሻምፒዮኑ ፖርቱጋል ከነገ በስቲያ ረቡዕ ከቺሌ ጋር ይገጥማል። የዓለም ሻምፒዮኑ ጀርመን ደግሞ የአፍሪካውን ሻምፒየን ካሜሩንን ሶስት ለአንድ አሸንፎ ነው ወደ ግማሽ ፍጻሜው የተሸጋገረው። ጀርመን ሐሙስ ዕለት ከሜክሲኮ ጋር ትጫወትና ለፍጻሜው አላፊዎች ይታወቃሉ። ለጀርመን የላይፕዚጉ አጥቂ ቲሞ ቨርነር ከሦስቱ ሁለቱን ጎሎች አግብቷል። ለካሜሩን ብቸኛዋን ግብ ያስቆጠረው ደግሞ የፖርቶ አጥቂ ቪንሰንት አቡባካር ነው። ከነገ በስቲያ ረቡዕና ሐሙስ ፖርቱጋል ከቺሌ ጀርመን ከሜክሲኮ ይጋጠሙና ለዋንጫ ፍጻሜው ያለፉት ሁለቱ ይለያሉ። እንከታተላለን። ሰላሳ አራተኛው በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌስቲቫል የፊታችን እሁድ ሲያትል ዋሽንግተን ውስጥ ይጀመራል። ኢትዮጵያውያንን ማሰባሰብ ብሪንግንግ ኢትዮፒያንስ ቱጌዘር የሚል መርህ ያለው ይህ አንጋፋ ፌዴሬሽን ዘንድሮ ምን ለየት ያለ ዝግጅት አለው? አዲሱ አበበ ከፕሬዚዳንቱ አቶ ጌታቸው ተስፋዬ ጋር ባለፈው አርብ የጀመረውን ውይይት ዛሬ ያጠናቅቃል። መቀጠል ትችላላችሁ። አዲሱ ብዙ ነገር አለው። ለየት የሚያደርገው ስፖንሰሩ ኡበር ነው። ኡቨር የመጀመሪያው ነው የእኛን ስፖርት ፌዴሬሽን በአሜሪካን ሀገር ያሉ ትልቅ መልቲ ናሽናል ኮርፖሬሽኖች ስፖንሰር ሲያደርጉት። በዚህ በኡበር ከጀመርን ወደፊት ሌሎችን ለማግኘት እድላለን። ኦቨርን ባናገኝ ኖሮ ሲያትል መሄድ እድላችን ትንሽ ነበር የሚሆነው። ሌላ ደግሞ ለየት የሚያደርገው የዘንድሮውን ነገር የአሜሪካን ሲቪል አቪሽን ፈቃዱን ካልከለከለን የኤር ሾውን ለማዘጋጀት እየሞከር ነው። እንደምታውቀው ሲያትል የቦይንግ ያለበት ነው እና ብዙ ኤርሾ የሚያሳዩ ድርጅቶች አሉ። ከእነሱ ጋር ተዋውለናል። ሁሉ ነገር ከተሳካ የኢትዮጵያ ላይ ከአየር ላይ የኢትዮጵያን ባንዲራ ይዘው ወደ ሜዳው የሚወርዱት ነገር እያዘጋጀን ነው። ለየት ያለ ስለሆነ እዛ አካባቢ ያሉ ሰዎች ይሄ ነገር እንዳያመልጣቸው ነው። ስለዚህ ብዙ ብዙ ነገሮች አሉ። መቼም የኢትዮጵያን ቀን ካነሳን ግን፣ አቶ ጌታቸው፣ የኢትዮጵያ ቀን ብዙ ጊዜ ከዘፈን ያለፈ አይሆንም። ተሰበሰቡ፣ አርቲስቶች ዘፋኞች፣ መጡ፣ ዘፈን ታየ፣ የኢትዮጵያ ቀን ሆነ። ብዙ ሰው ኢትዮጵያን የማስተዋወቅ ነገር ነው የሚጠብቀው። ታሪኳን ስነ ጽሁፏን የመሳሰለ ተናጋሪዎች ቀርቦ ስለ ኢትዮጵያ የሚሰጡት ምስክርነት አገሪቱ ውስጥ ያለውንም ሁኔታ በጎውንም ሆነ መጥፎውን እያነሱ ለሕዝቡ ግንዛቤ ማስጨበጥ ከዘፈን ያለፈ እንዲሆን ለማለት ነው። የከተማውን ባለስልጣናቶች ሁልጊዜ የምንደጋበት ነው። ሁልጊዜም እኛ ሸው ላይ ይመጣሉ። ኢትዮጵያን ቀን ይመጣሉ። ዘንድሮም እንደውም የሲያትል ከንቲባ ከንቲባ ይመጣል ብሎ ቃል ገብቶልናል። ኢትዮጵያን ላይ ሳምንቱንም የኢትዮጵያ ቀን ብለዋል ከንቲባው። ልክ ነው እና ደግሞ መምጣታቸውም ደግሞ ትልቅ ነገር ነው። ሌላም ሌላም ነገር እንግዲህ የኢትዮጵያን ነገር የሚያስታውሱ ነገሮች ለማድረግ እንሞክራለን። ግን ዋናው ደግሞ ህዝቡ የሚመጣውም ደግሞ ለመደሰት ነው፣ ሙዚቃ ለመስማት ነው፣ ለመደሰት ነው። ባለፉ ሁለት ዓመት ሰው ትንሽ እኛን ክሪቲሳይዝ ያደረገን ዘመናዊ ሙዚቃዎችን አሳነሳችሁ የሚል ነው እና አሁን በተቻለ መጠን ዘመናዊ ሙዚቃዎቹን ከአገር ባህል ሙዚቃዎች ጋር አገናኝተን ለማቅረብ ነው። ዘፋኞቹ ብዙዎቹ መጥተው የኢትዮጵያ እንደላይ እንደሚዘፍኑ አንድ ሁለት ዘፈን ቃል ገብተውልናል። ሙዚቀኞቹ ደግሞ እንደዚያው ቃል እንዲቀቡልን እየጣርን ነው። የኢትዮጵያ ቀን ማለት ለንግድ የምንመጣበት ሳይሆን ኢትዮጵያን የምናስታውስበት ኢትዮጵያን የምናከብርበት በዓል ስለሆነ ሁሉም ሰው ለዚህ ነገር እንዲተባበረን ለማስታወስ ፈልጋለሁ። መረዳዳት ያስፈልጋል። አንድ ጊዜ ትዝ ይለኛል ወጣት ዘፋኝ፣ አዎ ለኢትዮጵያ ቀን ተጫውቶም ለመዝጊያው የተጫወተ ና ብዙዎቹ ለመዝጊያው ቀን ሊጫዋቱ ይችላሉ። ግን የኢትዮጵያ ቀን ላይ መኖራቸው ይገለጥና ማስታወቂያ ይሰራላቸው ይለፈፍና፣ እነሱ ግን የኢትዮጵያ ቀን አይጫዋቱም። ለመዝጊያው ሊጫዋቱ ይችላሉ ና ይሄን ነገር ምን ያህል አሰባችሁበታል? ሁለቱም ላይ እንደው ቢያንስ ቢያንስ እንደው አንድ ሁለት ዜማ ተጫውቶ የመሄድ ነገር ይሄ በጣም ትልቅ ነገር ነው፣ የተናገርከው የእኛም ትልቁ ችግራችን ይሄ ነው። ሶችም ቢሆን ይሄ ነገር እንዲገባቸው ያስፈልጋል እኔ እነሱ ላይ ተጽዕኖ ለማድረግ ሳይሆን እንዲገባቸው ያስፈልጋል። ይሄ የኢትዮጵያ በዓል ነው እና እዚህ ላይ መዝፈን እንደ ክብር አድርገው መቁጠር አለባቸው። ድሮት እዛ ያመጡ ዘፋኝ ነጥላ። አሁን ግን እነ መሀሙድ በአሁኑ ሰዓት ግን የበጎ አድራጎት ነገር ለመስራት ያለው ጉጉት እየቀነሰ መጥቷል። እዚህ ላይ የሚመጡ ሰዎች ክሎዚንግ ናይት ወይም ደግሞ ሌላ ጊዜ መሄድ የሚችሉ አይደሉም እንዳል ፋሚሊዎች ናቸው ህጻናቶች ናቸው እና ያላቸው መገናኛ ቦታ ይሄ ነው እና ይሄንን አስበው ለነኚህ ሰዎች ሲሉ መጫወት አለባቸው። ኤስኤስኔ ለሁሉም ከፍሎ አይችልም። ከአቅማችን በላይ ነው። በተለይ ሙዚቀኞቹ ሙዚቀኞቹ እራሳቸው እዛ ከተማ ውስጥ የሚመጡት ሌላ ኮንሰርት ለማሳየት ሆነው እዚህ ላይ ተባበሩ ምስል ናቸው። ካልከፈላችሁ የኡበርን ስፖንሰርሽፕ ብታነሳ፣ ኢትዮጵያ አየር መንገድ ነበር ለብዙ ጊዜ ስፖንሰራችሁ፣ ባለፈውም አልነበረም። ና እየመነመነ ነው የኢትዮጵያ አየር መንገድ ድጋፍ። ምንድን ነው ምክንያቱ? ምን ሆነ? አዎ ይሄ በጣም ጥሩ ጥያቄ ነው። በጣም የሚያሳዝንም ነገር ነው። የኢትዮጵያና ኤርላይንስ አምስት አምስት ቲኬት ይሰጠን ነበር። የሚሰጠን አምስት አምስት ቲኬት ያውም ደግሞ በጋና በክሪስማስ አካባቢ ማትጠቀምበት አሁን እሱን እንኳን ባለፈው ዓመት ከለከሉ። እኔ ደብዳቤ ጽፌ ለኢትዮጵያን ላይንስ ለማኔጀሩም እዚህ ዋሽንግተን ዲሲ ላለውም ስራ አስኪያጅ ጽፌ ያለች የሚሰጡን አምስት አምስት ንች ለምን አስቀራችሁ? ዝም ብላቸው ያሉት ምንድን ነው አይዶኖ በአማርኛ ምን እንደሚባል አን አንኢንቴንድን ኮንስኮንስ እዚህ የአሜሪካን ሀገርም አውሮፓውን ስለገጠመን ሁለቱንም ስፖንሰር አናደርግም ብለው አሉ። ይሄ አን ኢንቴንድድ ኮንሲኳንስ የሚሉት እንደው ያልታቀደ ያልታሰበ አጋጣሚ ነው ለማለት ነው። እንግዲህ እንደገባ የኤስፍና ኢቨንት ላይ ወይም ደግሞ የአውሮፓውኖች ኢቬንት ላይ ብዙ እነ ኦፖዚሽን ፓርቲዎች እንደ ግንቦት ሰባት ሌሎችም ሌሎችም እየመጡ እዛ ላይ መፈክር የአንታይ ገቨርንመንት መፈክር ስለሚያሰሙ ጸረ መንግስት መፈክር ማስላቻሉ ነን ፕሮፊት ነን ነን ፖለቲካ አለ እና ማንም ሰው መጥቶ እኛ ኢቨንት ላይ መካፈል ይችላል። የኢትዮጵያን ቴሌቪዥን ሳይቀር ኢንቫይት አድርገናል። ቮይስ ኦፍ አሜሪካን ብቻ አይደለም፣ ኢሳትን ብቻ አይደለም፣ ወይም ኢቢኤስን ብቻ አይደለም። ለኢትዮጵያን ቴሌቪዥን ደጋቤት ያለ መታችሁ ከበር አድርጉን። ቲፒኤልኤፍ ከፈለገ ኦነግ ከፈለገ ኢትዮጵያዊን እስካለ ድረስ እኛ ጋር መጥቶ መካፈል ይችላል። ግን ኢትዮጵያን ኤርላይንስ ግን በጣም በሚያሳዝን ሁኔታ ነው ምንኮናበት ነው አንድ ኢትዮጵያዊ ድርጅት ስንትና ስንት ዘመን የቆየ እሱን ከእኛ ድረገጽ ላይ ማውጣት። ይሄን ነገር መቼም ሰት መሆኑን ገብቶት ይህን ነገር ሊቀየራ ብዬ ተስፋ ረጋለሁ ምክንያቱም የኢትዮጵያን ኤርላይንስ የሁላችንም ኩራት ነው እና ኢትዮጵያኖች በሚሰበሰቡበት ቦታ በሙሉ ኢትዮጵያን ላይ መገኘት አለበት። ተስፋ አደርጋለሁ። እስቲ እነሱ በኩል ያለውን ለመጠየቅ እንሞክራለን። ጊዜ ሰጥተውልኝ አቶ ጌታቸው አመሰግናለሁ። እሺ፣ አዲሱን እኔም አዲሱንና እንግዳውን አቶ ጌታቸው ተስፋዬን አመስግኜ ዝግጅቱን በዚሁ አበቃለሁ። ሳምንት በተመሳሳይ ፕሮግራም እንገናኛለን። እስከዚያው ሰላም፣ ደህና ቆዩን። ሰለሞን ክፍሌን አመሰግናለሁ። አድማጮች፣ አሁን አፍሪካ ነክ ርዕሶች። ቦኮ ሃራም ከሚፈጽማቸው የጭካኔ ተግባሮች የሚሸሹ ብዙ ሺዎች ናይጄሪያውያን በካሜሩን ሰሜናዊ ድንበር እጅግ አስከፊ በሆነ የሰብአዊና የጸጥታ ሁኔታ ላይ ይገኛሉ። ሁለት ሺህ የሚሆኑ ተፈናቃይ ካሜሩናውያን በተጠለሉበት ሰፈር አቅራቢያ ነው ናይጀሪያውያኑ ተፈጋፍገው ወይም ፍግ ፍግ ብለው የሚኖሩት ይላል የአሜሪካ ድምፅ ራዲዮ ዘጋቢ ሞኪ ኤድዊን ኪንደ ዘካ ከኮላፋታ በላከው ዘገባ፣ አዳነች ሳየነች የምታቀርበው። በርካታ ናይጀሪያውያን በየቀኑ ከሀገራቸው ጋር በሚዋሰነው ሰሜናዊ ካሜሩን ከኮላፋታ ወጣ ብሎ ወደሚገኘው መጠለያ ሰፈር ያመራሉ። አዲስ ከገቡ ስደተኞች መካከል አንዱ 51 ዓመት ዕድሜ የሆናቸው ከብት አርቢ ኢብራሂም ዳውዳ ናቸው። ቦኮ ሐራም በቅርቡ ጥቃት ካካሄደ ወዲህ በቦርኖ ክፍለ ሀገር ከሚገኘው ጋምቦሮ አንጋላ ከተባለው መንደር እንደ ሸሹ ገልጸዋል። ቦኮ ሐራምን እንፈራለን። ሸሽተን እዚህ የመጣ ነውም ለዚህ ነው። ሕዝባችንን ይገላሉ። አንገታቸውን በመቅላት በጥይት በእሳት በማቃጠል ይፈጃሉ። ላሞችን በጭነት መኪና ጭኜ በመላ ሌጎስ እየተዘዋወርኩ አቀርብ ነበር። አሁን እንግዲህ እንደምታየኝ ስራ ፈትቼ ቁጭ ብያለሁ። በቂ ምግብ እንኳ አናገኝም። ስደተኞቹ የህክምና አገልግሎት እንደማያገኙም ዳውድ አክለዋል። በቅርቡ 1200 የሚሆኑ ናይጄሪያውያን ስደተኞች በሰፈሩ ተጠለዋል። በሁለት ሳምንታት ውስጥ 20 የሚሆኑ የአጥፍቶ ጠፊዎች ጥቃቶች የስደተኞችን ሰፈርና በአካባቢው ያሉትን መንደሮች ኢላማ አድርገዋል። ርቆ የሚገኘው ሰሜን ናይጄሪያ ክልል አስተዳዳሪ ሚጃ ባካሪ፣ ሁሉም ናይጄሪያውያን ስደተኞች በሌላ አካባቢ ቢሰፍሩ የተሻለ ነው ይላሉ። ናይጄሪያውያኑ የሰፈሩበት ቦታ አስተማማኝ የጸጥታ ሁኔታ ስለሌለው አማጽያኑ ሊያጠቋቸው ይችላሉ። ስለሆነም ስደተኞቹ በሀገራቸው ናይጄሪያ ውስጥ የተሻለ የጸጥታ ሁኔታ ወዳላቸው አካባቢዎች መሄድ አለባቸው ስትል ካሜሩን ግልጽ አድርጋለች ብለዋል አስተዳዳሪው። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ዩኤንኤችሲአር የካሜሩንና የናይጄሪያ መንግስታት በፈረሙት ውል መሰረት ናይጄሪያውያኑ ስደተኞች በፍላጎታቸው ወደ ሀገራቸው እንዲመለሱ የማድረግ ተግባር እንደ አውሮፓ አቆጣጠር በመጪው ሐምሌ 15 ከመጀመሩ በፊት ወደ ሀገራቸው ቢመለሱ መልካም ነው ብለዋል፣ የሰሜን ካሜሩን አስተዳዳሪ። አንዳንድ ናይጄሪያውያን ስደተኞች ሚናዋ ወደ ተባለው የስደተኞች ሰፈር መሄድ ይፈልጋሉ። የካሜሩን ግዛታዊ አስተዳደርና የማዕከላዊነትን ማላላት ሚኒስትር ሬኔ ኢማኑዌል ሳዲ ግን ሚናዋ የተባለው ሰፈር 25000 ስደተኞችን እንዲቀበል ነበር የታቀደው። አሁን ግን 75000 የሚሆኑ ስደተኞች ሰፍረውበታል። አንዳንድ ስደተኞች ወደ ሀገራቸው በመመለሳቸው አሁን ካለፈው ወር ወዲህ ቁጥራቸው ወደ ስልሳ ሺህ መውረዱን ሚኒስትሩ ጠቁመዋል። የናይጄሪያ ወታደራዊ ኃይል በተቀሩት የቦኮ ሐራም ጠንካራ ቦታዎች ሳምቢሳ ጫካ ላይ ጥቃት እያደረሰ ባለበት በአሁኑ ወቅት ኅብረ ብሔር ኃይሎችም ጽንፈኞቹን አማጽያን እየተዋጉ በመሆናቸው ሚናዎ ላይ ለናይጄሪያውያኑ ቦታ ሊኖር እንደማይችል ሳዲ ገልጸዋል። ሰዎች ወደዛ መልአኩን ለመቀጠል አንችልም። በድንበሩ ካሉት የናይጄሪያ ባለሥልጣናት ጋር ባደረግነው ስምምነት መሰረት በሰላም መኖር ወደሚችሉባቸው የሀገራቸው አካባቢዎች እንዲመለሱ ዝግጅት እያደረግን ነው። የተባበሩት መንግሥታት ድርጅት የስደተኞች አገልግሎት ስደተኞችን በመጠበቅ ተግባር ተወካይ ሮዝሊን ኦኮሮ ስደተኞችን አስገድዶ ወደ ሀገራቸው መመለስ እንደ አውሮፓ አቆጣጠር በ1951 ዓ ከ66 ዓመታት በፊት ማለት ነው የተደረገውን የስደተኞች ውልንና በ1969 ዓ ም የተፈረመውን የአፍሪካ አንድነት ድርጅት ስምምነትን ይጥሳል ብለዋል። ካሜሩን ደግሞ ሁለቱንም ውሎች ማጽደቋን ገልጸዋል። ካሜሩን ስደተኞቹንና ዜጎቿን የመጠበቅ እንዲሁም ግዛቷን የማስከበር ብቃት አላት ነው ያሉት ኦኮሮ። የተባበሩት መንግስታት ድርጅት የካሜሩን መንግስት እንዲያደርገው የጠየቀውም ይህን ነው ብለዋል ኦኮሮ። ከስደተኞቹ ሌላ በአገር ውስጥ ተፈናቅለው ኮሎፋታ ሰፈር የተጠለሉት የሀገሪቱ ዜጎች ብዛት ራሱ በአንድ ወር ጊዜ ውስጥ ከ9 ሺህ ወደ 19ሺህ ከፍ ማለቱን የሀገሪቱ መንግስት ገልጿል። የተባበሩት መንግስታት ድርጅት በያዝነው ወር ቀደም ሲል ሰዎች ርቆ ወደሚገኘው የሀገሪቱ ሰሜን ክፍል እንዳይጓዙ ማስጠንቀቂያ ሰጥቶ ነበር። ድርጅቱ ማስጠንቀቂያ የሰጠበት ምክንያት የኩሰሪ ከተማ ኃላፊ የነበረው የቦኮ ሀራም ወታደራዊ አዛዥ ከተያዘ በኋላ ግጭቱ ተባብሷል በሚል ነው። መንግስት የወታደራዊን መሪ መታሰር አላረጋገጠም። እንደ አውሮፓ አቆጣጠር በ1914 ዓ ም መጀመሪያዎቹ ወራት ላይ ከሦስት ዓመታት በፊት ማለት ነው በማዕከላዊ አፍሪቃ ሪፑብሊክ ይካሄድ ከነበረው የሸሹ በብዙ ሺህ የሚቆጠሩ ስደተኞች ካሜሩን ገቡ። በዘጠና ሺህ የሚገመቱ ስደተኞች ካሜሩን እንደገቡ በሀገሪቱ የሚገቡት አብዛኞቹ ሴቶችና ልጆች እንደነበሩ ሁኔታቸውም እጅግ በጣም ያሳዝን እንደነበር ያኔ የተባበሩት መንግስታት ድርጅት ገልጾ ነበር። በዛም ላይ ጽንፈኛው እስላማዊ ቡድን ቦኮ ሐራም ከሚፈጽማቸው ጥቃቶች የሚሸሹ አስተማሪዎችና ተማሪዎች ያሉባቸው ስደተኞች ወደ ካሜሩን መጉረፋቸው አልቀረም። የስደተኞቹ ብዛት በየአመቱ እየጨመረ በመሄዱም ካሜሩን ናይጀሪያውያን ስደተኞችን በግዴታ መመለስ እንደጀመረች ገልጿል። የካሜሩን መንግሥት ባለፈው ዓመት በተለያየ ጊዜ ከ26 ሺ በላይ የሚሆኑ ናይጀሪያውያን ስደተኞችን በግዴታ ወደ ሀገራቸው እንደመለሰ የተባበሩት መንግሥታት ድርጅት የስደተኞች አገልግሎት ጠቁሟል። አድማጮች፣ ካሜሩን ስላሉት ናይጀሪያውያን ስደተኞች የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩል። አድማጮች አሁን ወደ መጨረሻው ሳምንታዊ ቅንብር የምናልፈው ጤና የአየር ንብረት ለውጥ ለወባ መተላለፍ ዋነኛ አድራሽ እየሆነ ነው። ወባ ወትሮ ሊተላለፍባቸው የማይችሉ የነበሩ በከፍተኛ ስፍራዎች ላይ የሚኖሩ ሰዎች በአየር ንብረት ለውጥ ምክንያት ለቢንቢ መራባትና ለወባ ስርጭት እየተጋለጡ መሆናቸውን ተመራማሪዎች አመልክተዋል። በዩናይትድ ስቴትስ ሜን ዩኒቨርሲቲ ተመራማሪዎች የወጣ ሪፖርት እንደሚጠቁመው፣ በዚህ መሠረት ወባ የኢትዮጵያን ደጋማ አካባቢዎች ሊያጠቃ ይችላል። ላለፉት ሀያ አምስት ዓመታት በተካሄዱ ተከታታይ ጥናቶች መሰረት ለወባ ተጋላጭ የሚሆኑት አካባቢዎች ከወትሮዎቹ ቆላማ ስፍራዎች እስከ መቶ ሜትር ከፍታ ድረስ የሚገኙ ስፍራዎችንም ሊሸፍን እንደሚችል ተነግሯል። በኢትዮጵያ ተፈጥሮ ያኖረቻቸው የመከላከያ ወሰኖች እየተደፈሩና እየተሸረሸሩ ናቸው። የሜን ዩኒቨርሲቲው የአየር ንብረት ለውጥ ጥናት ኢንስቲትዩት እና የመሬትና የአየር ንብረት ሳይንሶች ትምህርት ቤት ባልደረባ ብራድፊልድ ሊዮን ከባልደረባ የሳሌም ሶሎሞን ጋር ባደረጉት ቃለ ምልልስ ነው ይህንን የተናገሩት። ወባ አምጪ የሆኑ ሁለት ዋነኛ የሚባሉ ጥገኛ ህዋሳት ለመራባትና ለመተላለፍ ከ15 እስከ 18 ዲግሪ ሴልሽየስ የሚደርስ ተከታታይ የሙቀት መጠን እንደሚፈልጉና ወይና ደጋና ደጋማዎቹ አካባቢዎች ለዚህ አይነት የሙቀት መጠን እየተጋለጡ መሆናቸውን ጥናቶቹ አሳይተዋል። ኢትዮጵያና ኢትዮጵያ በምትገኝበት አውራጃ ውስጥ ያሉ አካባቢዎች ሙቀት በየ10 ዓመታት በ0.2 ዲግሪ ሴልሽየስ እየጋለ መሆኑን አጥኚዎቹ አመልክተዋል። Slowly happening is the conditions, at least in terms of temperature, that are suitable for malaria are slowly creeping up into higher elevations of, in this case, the Ethiopian highlands. But but, በዚህም ምክንያት ኢትዮጵያ ውስጥ ብቻ ቀድሞ ከወባ ተጠብቀው የነበሩ ስድስት ሚሊየን ሰው የሚኖርባቸው ደጋማ የነበሩ አካባቢዎች ዛሬ ለሕዋሱ መራቢያና መኖሪያነት ለበሽታው መንሰራፊያነት የተመቹ መሆናቸውን የነ ዶክተር ብራድፊልድ ጥናት ያሳያል። ሆኖም እስካሁን ያለው የሚቲዮሮሎጂ ወይም የአየር ጠባይ ጥናት ሁኔታ አመላካች እንጂ በደጋማዎቹ አካባቢዎች በወባ ተይዞ የተገኘ ሰው ስለመኖሩ እርግጠኛ ለመሆናቸውን የጠቆሙት ብራድፊልድ ሁኔታው ግን ከመፈጠር የራቀ እንዳልሆነ ተናግረዋል። ይህንን ስጋት መጠቆም አደጋውን ቀድሞ ለማየት ለመከላከልና ለመቆጣጠር እንደሚያግዝ ተመራማሪዎቹ አመልክተው ወባን ጨርሶ ከምድር ለማጥፋት የተጠናከሩ ጥረቶች ይቀጥላሉ የሚል ተስፋ ብቸኛው መድህን መሆኑን አስገንዝበዋል። በየቀኑ ሶስት ሺህ ታዳጊ ወጣቶች ይሞታሉ። በየአስር ደቂቃው 20 ወይም 21 ታዳጊ ወጣቶች እንደ ቅጠል ይረግፋሉ። የዓለም የጤና ድርጅት እንደሚለው በዓለም ዙሪያ በየዓመቱ ከአንድ ሚሊዮን በላይ ዕድሜያቸው ከ10 እስከ 19 የሆነ ወጣቶች የሚሞቱት መከላከል ወይም ማቆም በሚቻሉ ምክንያቶች ነው። ጦርነቶችና በወልፈጅ የሆኑ የተፈጥሮ አደጋዎችን ሳይጨምር በቀን ሦስት ሺህ ታዳጊ ወጣቶች ማለት እኮ አስር ጃምቦ ጀቶች ሙሉ ተሳፋሪ ማለት ነው በእያንዳንዷ ነጠላ ቀን። የዓለም የጤና ድርጅት የእናቶች የአራስ ሕፃናት የሕፃናትና የታዳጊ ወጣቶች ጤና መርሃ ግብር ዳይሬክተር ናቸው ይህንን የሚሉት። ከሞቱ መጠን ከሁለት ሦስተኛው በላይ የሚደርሰው ታዲያ ከሰሐራ በስተደቡብ ባለችው መከረኛ ይቶ አፍሪቃና ደቡብ ምሥራቅ እስያ ነው፣ በየቀኑ ከሁለት ሺህ በላይ ዕድሜያቸው ከ10 እስከ 19 የሚደርስ ታዳጊ ወጣቶች የሚረግፉባቸው ከአደጋዎቹ ሁሉ ዝርዝር አናት ላይ ተጽፎ የሚገኘው የመንገድ ላይ እንቅስቃሴ አደጋ ነው። ብዙ ታዳጊዎች በእግራቸው ሲሄዱ ወይም ሲጫወቱ ሲሯሯጡ ወይም ብስክሌት ሲያሽከረክሩ ይገጫሉ። እድሜያቸው ከ15 ዓመት በታች ከሆኑ ወንድ ታዳጊዎችና በአጠቃላይ ልጃገረዶችና ሕፃናት ይልቅ እድሜያቸው ከ15 ዓመት እስከ 19 ዓመት የሆነ ወንድ ወጣት ታዳጊዎች ለትራፊክ አደጋና ሞት ይበልጥ የተጋለጡ ናቸው። ለጉዳትም ተጋላጭ በሆኑ ሀገሮች ውስጥ ወጣት ልጃገረዶች ብዙ ጊዜ ከሚሞቱባቸው ምክንያቶች አንዱ ሲወልዱ ነው። አካላቸው ለግብረ ስጋና ለእርግዝና ገና አልደረሰምና ዕድሜያቸው ከ10 እስከ 14 ዓመት የሆነ አዳጊ ልጃገረዶች በሳምባ ምች ወይም ኒሞኒያ ምክንያት የመሞት ዕድላቸው በጣም የሰፋ ነው። ምክንያቱም በአፍሪካና በደቡብ ምሥራቅ እስያ ውስጥ ለበረታ የማዕድ ቤት ሥራና ጢስ አብዝተው ይጋለጣሉና ይህም ለጋ የመተንፈሻ አካሎቻቸውን በቀላሉና በብርቱ ይጎዳል። ያለ ዕድሜያቸው ለአልኮልና ለተለያዩ እጾችና ቅመማ ቅመም ወይም መድኃኒቶች የሚጋለጡ እንዲሁም የአእምሮ ጤና መታወክ ያጋጠማቸው ወጣቶች በሚባሉት አገሮች ውስጥ ፈጣንና ብቃት ያለው የሕክምና ድጋፍ አገልግሎት ስለማያገኙም ዕድሜያቸው እንዲያጥር ለሚያደርግ ሁኔታ ይጋለጣሉ። መንግሥታትና እንዲሁም የጤና ጥበቃ መስሪያ ቤቶች ተቋማት የታዳጊዎችን ጤና የሚያሻሽሉ መርሃ ግብሮችን እንዲዘረጉ እቅዶችን እንዲነድፉና እንዲያወጡ የዓለሙ የጤና ድርጅት Governments have got to invest in young people. I mean, our. መንግስታት በወጣቶቻቸው ላይ ብዙ ጊዜና ጥሪት ማፍሰስ አለባቸው። የአንድ አገር እጅግ ውዱ አንጡራ ሀብት ምንድን ነው? ወጣቶቿ ናቸው። እነርሱ ማለት መጪው ጊዜ ማለት ናቸው። የጠነከሩ የመንገድ ላይ እንቅስቃሴ ህግጋትን ማውጣትና ማስፈጸም፣ የፍጥነት ልክ መደንገግ፣ በመኪና በጉዞ ወቅት የወንበር ቀበቶ ማሰርን አስገዳጅ ማድረግ የመሳሰሉ ድንጋጌዎች ብዙ ህይወቶችን ያተርፋሉ። ወጣቶች ጤናማ አኗኗር እንዲኖሯቸው የሚያበረታቱ መርሃ ግብሮችን የጤናና ከጤና ጋር ተያያዥነት ያላቸው ተቋማት እንዲያወጡና፣ እንዲያሰራጩ፣ እንዲያስተዋውቁ፣ እንዲያሰርጹ፣ ለዚህም ተከታታይና የሰፉ ሥራዎችን እንዲያከናውኑ ይመክራሉ። የስኳር ሕመም፣ የልብ መታወክ፣ የድም ግፊት መዘዞች፣ የሳምባ ካንሰር ሥረ መሠረቶች ያረፉት በእነዚያ የለጋ ወጣትነት ዕድሜ ዓመታት ውስጥ ነው። ወጣቶች አመጋገባቸውን የአመጋገባቸውን ሥርዓት የአካል ብቃት እንቅስቃሴን መደንገግና አጥብቀው መያዝ እንዳለባቸው፣ ማጤስ ማለት ምን ማለት እንደሆነ አደንዛዥ ዕጽዎች ቅመማ ቅመም በመድኃኒቶች መማገጥ ምን ማለት እንደሆነ ቀድመውና ነቅተው ሊያውቁ የአናኗራቸውንም መሰረት ጤናማ እንዲያደርጉ ማገዝ አብሮ መስራት ያስፈልጋል። የለጋ ወጣቶችን የአካል የአእምሮና ጾታዊ ጤና መንከባከብና ማሻሻል የሚኖረው ምጣኔ ሀብታዊ ትርፍ ምን ያህል የገዘፈ እንደሆነ ባለፈው አፕሪል የወጣው ላንሴት መጽሔት ጽፏል። እንዲያው ለመጥቀስ ያህል በአንድ ሰው ወይም ወጣት ላይ በአመት መቶ የኢትዮጵያ ብር ማውጣት ለማኅበረሰቡ የሚያ የሚያስገኘው ቋሚ ትርፍ ከአስር እጥፍ በላይ እንደሆነ ጥናቶች አረጋግጠዋል። ጤና ይስጥልኝ። ሰለሞን አባተን ለጤና ዝግጅቱ እናመሰግናለን። አድማጮች፣ አሁን የሰዓቱን የማጠቃለያ ዜና የዩናይት ስቴትሱ ጠቅላይ ፍርድ ቤት ከስድስት የእስልምና እምነት ተከታዮች ከሆኑባቸው ሀገሮች የሚነሱ ተጓዦች ላይ እገዳ የሚጥለውን የፕሬዚዳንት ዶናልድ ትራምፕ ትዕዛዝ በከፊል እንዲይዝ የሚያደርግ ውሳኔ ዛሬ ሰጠ። የተከለሰው የፕሬዚዳንቱ ትዕዛዝ የሊቢያ፣ የኢራን፣ የሶማሊያ፣ የሱዳን፣ የሶሪያና የየመን ተጓዦችን ለዘጠና ቀናት የሚያግድ ለስደተኞች ደግሞ ከእነኙ ሀገራት ለሚነሱ ስደተኞች አንድ መቶ ሀያ ቀናት የጉዞ እገዳ የሚጥል ነው የፕሬዚዳንቱ የጉዞ እገዳ ትእዛዝ ራሱ በሁለት የግዛት ፍርድ ቤቶች በሀዋይና በሜሪላንድ ተፈጻሚነት እንዳይኖረው ታጉዶ የቆየ ቢሆንም ጠቅላይ ፍርድ ቤቱ በዛሬ ዕለት ያሳለፈው ብይን ግን የነኚህ ሀገሮች ተወላጅ የሆኑና ከዚያ የሚነሱ ተጓዦችና እንዲሁም ስደተኞችን ያግዳል። ይሁንና የነኚህ ሀገሮች ተወላጅነት ያላቸው ነገር ግን ቤተሰብንና ስራን ጨምሮ ከዩናይት ስቴትስ ጋር የሚያቆራኝ ወይም የሚያገናኝ ጉዳይ ያላቸው ተጓዦች ጉዞ እንዳይታገድም ያዛል። የፍርድ ቤቱ ውሳኔ በሰባ ሁለት ሰዓታት ውስጥ ተፈጻሚ ይሆናል ሲሉ ፕሬዚዳንት ዶናልድ ትራምፕ ተናግረዋል። የቀድሞ ዩናይት ስቴትስ ፕሬዚዳንት ባራክ ኦባማ ሩሲያ ባለፈው አመት በተካሄደው የዩናይት ስቴትስ ፕሬዚዳንታዊ ምርጫ ጣልቃ መግባቷን ሲረዱ እርምጃ ያልወሰዱት ግን የዲሞክራቲክ ፓርቲ እጩ ሂላሪ ክሊንተን በፕሬዝዳንታዊ ውድድር ያሸንፋሉ ብለው በማመናቸው ነው ሲሉ ፕሬዚዳንት ዶናልድ ትራምፕ ተናገሩ። የዩናይት ስቴትስ ማዕከላዊ ስለላ ድርጅት ሲያይ የጥቅምት ወሩ መጨረሻ ምርጫው ከመካሄዱ ሶስት ወራት አስቀድሞ በነሐሴ ወር የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩናይት ስቴትሱ ፕሬዚዳንት ምርጫ ዋጋ ለማሳጣት በምርጫው የትራምፕ ተፎካካሪ ክሊንተን አቋማቸውን እንዲዳከም ከተቻለም እንዲሸነፉና ና ትራምፕ እንዲያሸንፉ የሳይበር ጥቃቱን በቀጥታ ማዛቸውን አረጋግጧል። አድማጮች፣ ስርጭታችን በዚሁ አበቃ። ያስተናገድናችሁ አሉላ ከበደና፣ አሁን የትግርኛ ስርጭት ይቀጥላል።